ህዝቡ ባለቤቱ በማይታወቅና በማህበራዊ ዌብሳይቶች በሚመራ ህገወጥ ሰልፍ ጥሪ ራሱ ከሚመራ ህገወጥ ሰልፍ ጥሪ ራሱን እንዲቆጥብ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሳስበዋል። መንግስት ህግ የማስከበር ኃላፊነቱን ለመወጣት ህገወጥ ድርጊቶችን የመቅታት ስራ ይሰራልም ብለዋል ጠቅላይ ሚኒስትሩ። መለስካቸው አማሃ ከአዲስ አበባ ተጨማሪ ዘግቧል። ፋና ብሮድካስት ኮርፖሬሽን ባሰራጨው ዜና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተለያዩና ወቅታዊ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ መላ ህዝቡ ችግሮቹን በዴሞክራሲያዊና በሰለጠነ አግባብ መፍታት የሚችልበት ሰፊ እድል እንዳለው ገልጸው ባለቤቱ በማይታወቅና በማኅበራዊ ድረገጽ ከሚመራ ሕገ ወጥ ሰልፍ ጥሪ ራሱን እንዲቆጥብ አሳስበዋል። የፋና ኮርፖሬት ዜና እንደገለጸው ሰሞኑን በኦሮሚያና አማራ ክልሎች አንዳንድ አካባቢዎች የተካሄዱና እየተጠሩ ያሉ ሰልፎች አግባብነት እንደሌላቸው ጠቅላይ ሚኒስትሩ ማንሳታቸውን ጠቅሰዋል። ጠቅላይ ሚኒስትሩ እነዚህን ሰልፎች በሚከተለው መልክ ገልጸዋቸዋል። መብት ነገር ግን ሰላማዊ ሰልፉን ለማድረግ የሚያስችሉ ሊሟሉ የሚገቡ መስፈርቶች አሉ። እነዚህን መስፈርቶች እስካሟላ ድረስ ሰላማዊ በሆነ መንገድ እስከተሳተፈ ድረስ ሰልፎችን ማካሄድ የሚከለክል ነገር የለም። አሁን ግን የሚታዩ አንዳንድ ሰልፎች አንደኛ ትጥቅም መሳሪያን አንግቦ የሚመጡ ሰዎች የሚያደርጉት ሰልፍ ያለመሆኑ ሁለተኛ ባለቤቱ ማን እንደሆነ የማይታወቁ ሰልፎች መሆናቸው እና አንዳንድ ጊዜ በውጪ በጸረ ሰላም ኃይልነት ተደራጅተው ይሄን አገር ለማፈራረስ የሚፈልጉ ኃይሎችም ጭምር በሚልኳቸው የፌስቡክ መልእክቶች የሚደራጅ ሰልፍ የሚመስል ያለበት መሆኑ፣ እነዚህ ነገሮች ባለቤት የሌላቸው እንደመሆናቸው መጠን ሕገወጥ ናቸው። ስለዚህ በህገወጥ ሰልፎች የመሳተፍ ጉዳይ ከሀገራችን ህገ መንግስታዊ ስርዓት ጋራ የሚጋጭ ነው። መንግስት እነዚህ አይነት ነገሮችን ዝም ብሎ በቸልታ የሚያያቸው አይደለም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ህገወጥ ድርጊቶችን ለመግታት መንግስት ህግን ለማስከበር እንደሚገደድና ኃላፊነቱን እንደሚወጣም ገልጸዋል። በሕገ መንግሥቱ መሰረት ሰላማዊ ሰልፍ የመውጣት መብት የተጠበቀ ቢሆንም ሰሞኑን በተካሄዱትና ለማካሄድ የሚፈለጉ ሰልፎች ግን ከህግ አግባብ ውጪ ባለቤት የሌላቸውና በማኅበራዊ ድረገጾች የተጠሩ ያልተገቡ ቅስቀሳዎች ናቸው ሲሉ ኮንነዋቸዋል። በእነዚህ ተካሂደዋል ባሏቸው ሰልፎችም የተንጸባረቁት አቋሞችና መፈክሮች የኦሮሞንም ሆነ የጎንደርን ህዝብ የሚወክሉ አለመሆናቸውን መንግስት እንደሚገነዘብ ጠቅላይ ሚኒስትሩ ገልጸዋል። ፋና ብሮድካስት ኮርፖሬሽን ያሰራጨው ዜና በስተመጨረሻ ጠቅላይ ሚኒስትር ጠቅላይ ሚኒስትሩን በመጥቀስ አሁንም ያልተመለሱ የመልካም አስተዳደርና የልማት ጥያቄዎች መኖራቸውን መንግስት ይረዳል። እነዚህን ጉዳዮች ከህዝቡ ጋር በመሆን ለመፍታት ርብርብ እንደሚደረግ መግለጻቸውን አውስቷል። በሌላ በኩል ደግሞ ዛሬ ምሽት አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የኤምባሲው ሰራተኞች በዚህ ሳምንት መጨረሻ ቀናት በኦሮሚያ ክልል ከመጓዝ እንዲቆጠቡ የሚያሳስብ መልእክት አሰራጅተዋል። ኤምባሲው በዚህ መልእክቱ በክልሉ የኢንተርኔትም ሆነ የተንቀሳቃሽ ስልክ ግንኙነት ሊቆረጥ እንደሚችል ያለውን ግምት ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ